ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የኢትዮጵያ አገራዊ ምክክር ኮሚሽን በኤፌዴሪ የሕዝብ ተወካዮች ምክር ቤት የማቋቋሚያ አዋጅ ጽድቅ ከተቸረበት ከታህሳስ 22 2014 አንስቶ ሕልውናውን አግኝቷል። አገራዊ ሉዓላዊነትን አጽንቶ ለማቆየት ህብረ ብሔራዊ አንድነትን አጥብቆ ማቆምን ግድ ይላልና የኮሚሽኑ ተልኮም የተነደፈው በኢትዮጵያ የሚገኙ የተለያዩ የፖለቲካና የሐሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሠረታዊ በሆኑ አገራዊ ጉዳዮች ላይ የሐሳብ ልዩነትና አለመግባባት የሚታይ በመሆኑ ይህንን ልዩነትና ለመግባባት በመፍታት ሰፋፊ አገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ አገራዊ ምክክር መፍጠር አስፈላጊ በመሆኑ ከሚል ግንዛቤ ነው። ይህንኑ የተልዕኮ ተግባር ተከትሎም ኮሚሽኑ በአገር ውስጥና በባህር ማዶ የውይይት መድረኮችን በማዘጋጀት የዜጎችን ስጋቶች፣ ተስፋዎች በሩቅ አሳቢ ቅርብ አዳሪነት የቁጭት እዝነ ህሊና የተሞሉ ባያሌ ሺዎች የሚቆጠሩ ኢትዮጵያውያን አታዮችን በማሰባሰብ ላይ ይገኛል። ከአቶ ረታ ጌራ ወልዴ ኢትዮጵያ አገራዊ ምክክር ኮሚሽን የክልሎች የከተማ አስተዳደሮችና የዲያስፖራ አስተባባሪ ጋር ያካሄድ ነው። የውይይት አጀንዳም ይህንኑ ተመረከዘ ነው መነሻችንን ያደረግ ነው። የኢትዮጵያ አገራዊ ምክክር ኮሚሽን ህልውናውን አግኝቶ የተግባር እንቅስቃሴዎቹን ከጀመረ ወዲህ ለአብነት የሚነቀሱ ምን ያስመዘገባቸው አንኳር ተግባራት አሉ በሚል ነው። የአቶ ረታ ምላሽ እንዲህ ነው። አቶ ካሳሁን ድሮን ስለሰጠን በጣም አመሰግናለሁ። በኮሚሽኑ ስም የተከናወኑት ነገሮች እስካሁን ድረስ ሰፊ ናቸው። ግን ለዛሬ ውይይት የሚሆን እንደ ዋና ዋና ነገሮች በአመሳ አድማጮቻችን ስለ ኮሚሽኑ አጠቃላይ መረጃ ይኖራቸዋል ብዬ አስባለሁ። በመጀመሪያ የተከፋፈሉ የስራ ጊዜያት በቅድመ ዝግጅት፣ በዝግጅት፣ በዋና የምክክር ሂደቱን የማከናወን ከዛ በኋላ መተግበር እና የክትትል ስራዎች በሚል የተከፋፈለ ሂደቶች ነበሩ። ትልቁን ጊዜ የወሰደው የቅድመ ዝግጅት ስራ ነው። የቅድመ ዝግጅት ስራ ማለት የጽህፈት ቤቱን የማደራጀት፣ የሰው ኃይል የማሟላት፣ የኮሚሽኑን ስትራቴጂክ ፕላን እና አመታዊ እቅዶችን መቅረጽ፣ የሌሎች ሀገሮችን ልምዶች መውሰድ፣ በአጠቃላይ ሀገሪቷን ክፍል ያሉ የክልሎችን ሄዶ የማነጋገር እና የክልልን ተጨባጭ ሁኔታ በማወቅ አሰራር ስርዓቶችን መዘርጋት ላይ ያተኮረ ነበር። ከአሁን ዋና ዋና በቅድመ ዝግጅት ስራዎች የተከናወኑት። ከዚህ ጎን ለጎን ትልልቅ ውይይቶች ተከናውነዋል። በዝግጅት ምዕራፍ ደግሞ እስካሁን ድረስ በሰባት ክልሎች ማለትም አምስት ክልሎች እና ሁለት የከተማ አስተዳደሮች አጀንዳ ለማሰባሰብ ሂደት ተሳታፊ ልየታ፣ ይህንን መድገም ያስፈልገኛል። የተሳታፊዎች ልየታ ወረ መረጣ ወይም ውክልና በማጠናቀቅ ላይ እንገኛለን በአሁን ሰዓት በሁለት ክልሎች በአፋርና በመካከለኛው ኢትዮጵያ የውክልና ለአጀንዳ ማሰባሰቡ ሂደት የሚሳተፉ ሰዎች ውክልና እየተሰራ ነው። አሁን ስንነጋገር በአፋርና በመካከለኛው ኢትዮጵያ በአጠቃላይ እስካሁን ድረስ በሰባት ክልሎች እና በሁለት የከተማ አስተዳደሮች የተሳታፊዎች ልየታ እየተከናወነ ይገኛል። በሶማሌ፣ በኦሮሚያ፣ በደቡብ ክልል ተባባሪ አካላትን አስመርጠን የቅድመ ዝግጅት ስራዎች ተጠናቀው በወረዳ ደረጃ የተለያዩ ተግባራትን እያከናወኑ ተሳታፊዎችን በወረዳ ደረጃ እየለዩ ነው። ሌላው የየአማራና በትግራይ በኩል ያለው ንግግር እየተደረገበት ነው። የቅድመ ዝግጅት ስራዎች እየተሰሩ ነው ያሉት። በአጠቃላይ አሁን ዋናው አንኳር ተግባራችን አከናውናል የምንለው የተሳታፊዎችን ልየታ በክልሎች ማከናወን ነው። ስለዚህ ከዚህ ጎን ለጎን ከተለያዩ አካላት ጋር የጎንኞሽ ውይይቶች የአስራ ስርዓቶችን የማዘጋጀት የመተግበር ስራዎች መመሪያዎችን የማውጣት ስራዎች እየተከናወኑ ነው ያሉት አቶ ካሳሁን። አሁን አጠንክረው አበክረው እንደገለጹት በተለይ የዚህ የተሳታፊዎች ልየታ የመረጣ ጉዳይ በሰባት ክልሎች እና ሁለት አስተዳደሮች የተከወኑት ሂደቱ ምን ይመስላል? በምን መስፈርት ወይም መመዘኛዎች ነው እነኚህ ተሳታፊዎች የሚለዩት ወይም የሚመረጡት? ጥሩ ጥያቄ ነው። አሁን ሰባቱ ክልሎች፣ ሁለት የከተማ አስተዳደሮች ያልኩት የሲዳማ፣ ሳውዝ ዌስት ኢትዮጵያ የምንለው ድሬዳዋ፣ አዲስ አበባ፣ ቤኒሻንጉል ጉሙዝ፣ ጋምቤላ ናቸው። ሁለቱ የከተማ አስተዳደሮችን ጨምሮ ማለት ነው። ስለዚህ በአሁኑ ሰዓት እየተከናወነ ያለው ደግሞ የሴንትራል ኢትዮጵያና የአፋር ክልል ነው እየተከናወነ ያለው። ስለዚህ እነዚህ ቅድም እንደጠቀስኩት አንዱ ትልቁ የተከናወነው ነገር ቢኖር የዚህን የአሰራር ስርዓት መቀረጽ ነው። ይሄ ተሳታፊዎች ከወረዳ ደረጃ እስከ ክልል ድረስ በምን ይለያሉ የሚል የአሰራር ስርዓት አለ። እሱ ተቀርጾ በካውንስሉ በኮሚሽኖች ካውንስል ጸድቆ ነው ወደ ተግባር የሚገባው እንግዲህ፣ የአሰራር ስርዓቱ በጣም ሰፊ ነው። ወደ ተሳታፊዎች ለእይታ ስንመጣ በወረዳ ደረጃ ነው የምንጀምረው። ከወረዳ ደረጃ የእኛ ተባባሪ አካላት የምንላቸው አካላቶች አሉ። እነሱን እናሰለጥን። እነሱን አሰልጥነን በወረዳ ደረጃ አሁን ባለን የአሰራር ስርዓት ከየማህበረሰብ ክፍሉ አስር አስር ሰው ከአስር ማህበረሰብ ክፍል መቶ ሰው እንዲመርጦልን እናደርግ ከአንድ ደረጃ መቶ ይመረጣል። ይሄ የሚመረጡበት የማህበረሰብ ክፍል የምንላቸው አስር ናቸው። እነዚህ በየወረዳው የሚገኙ የማህበረሰብ ክፍሎች ናቸው። ስለዚህ በዚህ አስራ ስርዓት መሰረት ከየወረዳው መቶ መቶ ሰው ከየማህበረሰብ ክፍሉ አስር አስር ሰው ተመርጠው በክልል ደረጃ ወይም በዞን ደረጃ ይሰባሰቡና የየማህበረሰብ ክፍሉ ደግሞ እያንዳንዳቸው ሁለት ሁለት ሰው ለአጀንዳ ለማሰባሰብ እንዲመርጡ ይደረጋል። አንድ ተጠባባቂ እንዲያደረጉ ይደረግና በመጨረሻ አጀንዳ የማሰባሰቡ ስራ ላይ እንዲሳተፉ ይደረጋል። በጣም ግልጽ ለማድረግ በወረዳ ደረጃ አስር የማህበረሰብ ክፍሎች አሉ ስንል እራሳቸው መተዳደሪያ ያላቸዋል። ለምሳሌ አርብቶ አደሮች፣ አርሶ አደሮች አሉ፣ እድሮች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ የማህበረሰብ መሪዎች የምንላቸዋል፣ መምህራን አሉ፣ የመንግስት ሰራተኞች አሉ፣ የንግድ ማህበረሰብ በዛ ወረዳ ላይ ደግሞ የተገለሉ የምንላቸው አካላቶች ወይም ማህበረሰብ ክፍሎች አሉ። የተፈናቀሉ በተለያየ ምክንያት እዛ ወረዳ ላይ ተፈናቅለው ያሉ የማህበረሰብ ክፍሎች አሉ። ስለዚህ በኮንቴክስቱ በክልሎች ኮንቴክስት ቢለያይም በዋናነት እነዚህን አስር የማህበረሰብ ክፍሎች አድርገን ከየማህበረሰብ ክፍሉ አስር አስር ሰው ተወጣጥቶ አንድ ወረዳን መቶ ሰው ወክሎ ይመጣና ገለጻ ተደርጎለት ውይይት ተደርጎለት በየማህበረሰብ ክፍሉ ተበትኖ ቁጭ ብሎ ሁለት ሁለት ከየማህበረሰብ ክፍሉ ደግሞ ለአጀንዳ ማሰባሰቡ ሂደት መርጠው ራሳቸው ወክለው አንድ ተጠባባቂ አድርገው ይመለሳሉ። ስለዚህ በቀጣይ እነዚህ የተመረጡ ከየማህበረሰብ ክፍሉ የተመረጡትን ሰዎች ይዘን በአጀንዳ አሰባሰብ ላይ ውይይት አድርገን አጀንዳ የምናሰባስብ ይሆናል። እነዚህን ሰዎች የሚመርጧቸው ቅስም እንደጠቀስኩት ተባባሪ አካላት የምንላቸዋል። የፖለቲካ ፓርቲዎች አሉ፣ ወረዳ ውስጥ እድሮች አሉ፣ መምህራን ማህበር አለ፣ ወረዳ ዳኞች አሉ፣ የሃይማኖት ተቋማት አሉ፣ የወረዳ አስተዳደሮች አሉ። እነዚህ ተባባሪ አካላት ቁጭ ብለው ተወያይተው ከየማህበረሰብ ክፍል ወክለው በኮሚሽኑ ያስተላልፉና በክልል ደረጃ በዞን ደረጃ እንዳመችነቱ ሚለይ ይሆናል ማለት ነው። በዚህ መንገድ ነው ተለይቶ መስፈርት ወጥቶለት በአስራ ስርዓቱ መሰረት ለአጀንዳ ማሰባሰቡ ስራ የሚመረጡት። አቶ ካቻው በዚህ ሂደት ውስጥ በምታልፉበት ወቅት በጽጌረዳ ፍራሽ ላይ አይደለም የምትራመዱት እና ተግዳሮቶች ይኖራሉ። በዛም አንጻር ደግሞ ስኬቶችም እንዲሁ ምን ተግዳሮቶች ምን ስኬቶች ነበሩ? ከስኬቶቹ ሲጀምር በወረዳ ደረጃ ያሉትን ተሳታፊዎች ቁጭ ብለን ስናናግር በ በህዝቡ በኩል ያለውን የመነጋገር ፍላጎት በመነጋገር ብቻ ነገሮች ሊፈቱ የሚችሉበትን ሁኔታ በሀሳብ ሲገልጹ ማየት ለእኛ ትልቅ ነገር ነው። ትልቅም ጉልበት ሰጥቶን ወደፊት የሚያራምደን እሱ ነው። ብዙ ወረዳዎችን አዳርሰናል፣ ወደ ሰባት ቅድም እንደጠቀስኩት እና ሁለት የከተማ አስተዳደሮች እነሱን ማዳረሳችን በዚህ ተሳታፊ ለመለየት ትልቅ ስኬቶች ናቸው ብሎን መውሰድ እንችላለን። ሌላው የተባባሪ አካላት በእኛ ስራ ውስጥ ማገዝ፣ ከኛ ጋር መስራት፣ ለውጤቱ መልፋት የሚሉትን ነገሮች እንደ ትልልቅ ስኬቶች ልንወስዳቸው እንችላለን። ተግዳሮቶቹ ላይ ብናተኩር ምናልባት ሀሳቦችም ሲሰጡ እዛ ላይ አንዱ ትልቁ ተግዳሮት የሀገራችን ሰላም በሁሉም ሁኔታ ቦታ ላይ አለመሆኑ የኮሚሽኑን ስራ ወደፊት በተፈለገው መንገድ እንዳይሄድ አድርጎታል። በተለይ አሁን በአማራ ክልል በትግራይ ያለው ኦሮሚያ አካባቢዎች ያሉት የሰኪሪቲ ስጋቶች የኮሚኒሽኑን ስራ በተፈለገው መንገድ እንዳሄድ አድርገውታል። ግን ይህም ሆኖ ለምሳሌ የራሴን ኤክስፒሪንስ ራሱ ብገልጽልህ ቤንሻንጉልና ጋምቤላን ተሳታፊዎችን የመለየት ስራ ያስተባበርኩትን የነበርኩ እና ቤንሻንጉል ጉምዝን ብትወስድ አንዱ ዞን የመተከል ዞን ውስጥ ግልገል በለስ ከተማ ማድረግ ነበረ። ስለዚህ እዛ ለመድረክ በአማራ ክልል በኩል ያለው የሰፊ ሁኔታ አይመችም። ከአሶሳ ግልገል በለስ ከተማ ለመሄድ ደግሞ ያለው መንገድ ትልቅ የተኪኒቲ ችግር ያለበት እና በስኮርቲንግ ብቻ በእጀባ ብቻ ሊከናወን የሚችል ነው። ግን ያንን አልፎ ኮሚሽኑ እዛ ቦታ ላይ በመገኘት የተሳታፊዎችን ምርጫ ማድረግ ችሏል። ይሄ ለትልቅ ትልቅ ስኬት ልትቆጥሮ ይችላል። ሌሎችም ተባባሪ አካላቶች በተለይ ኃላፊዎች እዛ አካባቢ ያለ ኃላፊዎች እገዛ አድርገውልን በዚህ መንገድ ልንሰራ ችለናል። ስለዚህ በአጠቃላይ ስንወድ ትልልቆቹ ተግዳሮቶች ሁሉም ቦታ በተፈለገው መንገድ ሰላም አለመሆኑ የኮሚሽኑ ስራ ትንሽ በተፈለገው መንገድ እንዳሄድ ጫና ፈጥሯል። ያሱ በአገር ቤት ብቻ አልተወሰናችሁም ከባህር ማዶ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዘንድም ለተደራሽነት እንዲኖረው የኢትዮጵያ ብሔራዊ ምክክር ኮሚሽን ጥረቶችን አድርጓል። የመጀመሪያ ዙሩን በአፍሪካና መካከለኛ ምስራቅ በነዋሪ ኢትዮጵያና ትውልደ ኢትዮጵያውያን ጋርም ተመካክሯል። በዚሁ ጉዳይ ላይ የዲያስፖራውን ማህበረሰብ ወይም ከባህር ማዶ ነዋሪ የሆኑ ኢትዮጵያና ትውልድ ኢትዮጵያውያንን በዚህ በአገራዊ ምክክር ውስጥ ለማሳተፍ የወደዳችሁት ወይም ግድ የተሰኛችሁበት አበይት ምክንያት ምንድን ነው? በውጭ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያን ይሄ ነገር ይመለከታቸዋል። በግልጽ የተሻለ ሀሳብ ሊያመጡ ይችላሉ። የህይወት ተሞክሮ አላቸው፣ ልምድ አላቸው፣ እውቀት አላቸው። በጥራትና በምርምር ልምድ ያላቸው ሰዎች የውጭ ሀገር አሉ። የእነሱን ሀሳብ አካቶ መሄድ ለሀገራችን ለምናስባቸው ነገሮች ጠቃሚ ነው ብለን እናስባለን። ስለዚህ የእነሱን ተሳትፎ በሚመለከት የመጀመሪያው ነገር ስለ ምክክሩ ሂደትና ጥቅም መረጃ ማድረስ አለብን። ለነሱ መረጃ አድርሰን እንዲያውቁ ማድረግ፣ የሂደቱ ተሳታፊ እንዲሆኑ ማድረግ ነው። ከዛ በኋላ የምክክሩ አጀንዳዎች ላይ ግብዓት እንዲሰጡ ማድረግ ነው። አሁን ብዙ ጊዜ በአንዳንድ መገናኛ ብዙኃን እንደምሰማው የአጀንዳ የማሰባሰቡ ሂደት እንደተጀመረ አድርገው ያስባል። አጀንዳ የማሰባሰቡ ሂደት በጽሁፍ፣ በጥናቶች፣ በምን የሚያቀርቡ ሰዎች አሉ። ግን እኛ በሂደት ደረጃ በውይይት ደረጃ ከህብረተሰቡ አጀንዳ የማሰባሰብ ሂደት አልጀመርም። በጽሁፍ፣ በኢሜይላችን፣ በተለያየ ነገር የሚልኩ ሰዎች አሉ። ግን ኦፊሻሊ በምክክር አጀንዳ ግብአቶች ማሰባሰብ ላይ እነዚህ በውጭ ሀገር የሚኖሩ ኢትዮጵያና ትውልድ ኢትዮጵያኖች እንዲሳተፉ እናደርጋለን። እሱም አንዱ ያስፈልጋል ብለን የምናስበው ነው። ሌላ በምክክር ጉባኤው ላይ መሳተፍ አለባቸው። በመጨረሻ አጀንዳው ተቀርጾ ተሰብስቦ ከተቀረጸ በኋላ ውይይት ሲደረግ እነዚህ አካላት መሳተፍ አለባቸው ብለን እናስባለን። ሌላው የዚህ የቴክኒክ ሌሎች ድጋፎችን መስጠት በተመለከተ፣ እንደውም ባለፈው ከአውሮፓ ወገኖቻችን ጋር ባደረግነው ውይይት ከጀርመን አንድ ዶክተር ጀማል የሚባል የዲጂታል ፕላትፎርም ላይ ብዙ ልምድ ያለው ሰው ልምድ በዚህ በዳይሎግ ላይ የዲጂታል ፕላትፎርም በመፍጠር ላይ ብዙ ልምድ ያለው ሰው አግኝተናል። ስለዚህ የቴክኒክ ድጋፎችን የሚያደርጉ ሰዎችንም በዚህ ስራ ውስጥ አግኝተናል እና ለእነዚህ ሁሉ ነገር በውጭ ሀገር የሚኖሩ ኢትዮጵያውያንና ኢትዮጵያውያን ማሳተፍ ተገቢ ነው ብሎ ኮሚሽኑ ያምናል። በአውስትራሊያ እንደዚሁ በዚህ ሳምንት መጨረሻ በኢትዮጵያ አቆጣጠር ታህሳስ 14 2016 ወይም በአውስትራሊያ አቆጣጠር ዲሴምበር 24 2023 በኢትዮጵያ ሰዓት ጠዋት አራት ሰዓት ወይም በዚህ በአውስትራሊያ አቋጠር ሲክስ ፒኤም ከምሽቱ ስድስት ሰዓት ላይ ይካሄዳል፣ ለመካሄድ ውጥን ተይዟል። በኢትዮጵያ ብሔራዊ ምክክር ኮሚሽን በዚህ ውይይት ላይ ዲሴምበር ሃያ አራት ለመሳተፍ የሚፈልጉ በአውስትራሊያና ኒውዚላንድ ነዋሪ የሆኑ ኢትዮጵያውያን በምን መልኩ ነው ተመዝግበው ሊሳተፉ የሚችሉት? ለዛስ መስፈርቶች አሉ ወይስ ማንኛውም በአውስትራሊያና ኒውዚላንድ ነዋሪ የሆነ ኢትዮጵያዊ እና ትውልድ ኢትዮጵያውያን በሙሉ ለመሳተፍ እድል አላቸው? አመሰግናለሁ። አቶ ካሳሁን፣ የዚህ የዙም ውይይት የምናደርገው የበየነ መረብ ውይይቱን ስናደርግ መጀመሪያ ዲሰምበር ዘጠኝ ላይ ከአፍሪካና መካከለኛው ምስራቅ ጋር አድርገናል። በዲሰምበር አስራ ሰባት ከአውሮፓ ጋር ከሚገኙ ኢትዮጵያና ትውልደ ኢትዮጵያኖች ጋር አድርገናል። በዲሰምበር ሀያ አራት እሱም እንዳሉት በኢትያና ውሺኒያ አካባቢ የሚገኙትን ኢትዮጵያና ትውልደ ኢትዮጵያን ለማወያየት አስበናል። ከመስፈርት አንጻር ምንም መስፈርት የለውም። ስለዚህ መሳተፍ የሚፈልጉ ወገኖቻችን የፌስቡክ ገጻችን ላይ ሊንክ አለ። በዛ ሊንክ ላይ መመዝገብ አለ። እዛ ሊንክ ላይ የሚጠይቀውን ነገር ተመዝግበው በተለይ ኢሜይላቸውን ሳይሳሳቱ መጻፍ አለባቸው። ልክ ያንን እኛ ምዝገባ እንደደረሰን ለተሳታፊዎቻችን በኢሜላቸው የስብሰባውን ሊንክ እልክላቸው በዛ መሰረት ሊገቡ እና ሊወያዩ ይችላሉ ማለት ነው። ስለዚህ ምንም ቅድመ ሁኔታ የለው። ዲሰምበር 24 ከጠዋቱ በኢትዮጵያ አቆጣጠር ከጠዋቱ አራት ሰዓት ላይ ነው የምናካሂደው። ስለዚህ ምንም የቅድመ ሁኔታ የለም። መመዝገብና የሚመዘገቡበት ጊዜ ኢሜይላቸውን በግልጽ አድርጎ መጻፍ በሚልኩልን ኢሜይል መሰረት እኛ ደግሞ የስብሰባውን ሊንክ በዛ በኢሜይላቸው እንልክላቸዋለን። በዛ መሳተፍ ይችላሉ። ሊንኩ ያገረሳቸው ሰዎች ፌስቡክ ገጻችን ላይ ያለው ማስታወቂያ ላይ የእኛ ኢሜይል አለ፣ የኢንስቲቱሽናል ኢሜይል። በእሱ መሰረት ሊጠይቁ ይችላሉ። በዛ መሰረት ሊንኩ ይላክላቸዋል። ከአቶ ረታ ጌራ ጋር ያካሄድነው ውይይት በዚሁ አልተገታም። በቀጣዩና የመቋጫ ክፍለ ዝግጅታችን ቀደም ባሉት ሁለት ተከታታይ ሳምንታት በአፍሪካ፣ መካከለኛው ምስራቅና አውሮፓ በተካሄዱ የሀገራዊ ምክክር ውይይቶች የተቀሰሙ ልምዶችንና እሁድ ዲሴምበር 24 በአውስትሬሊያና ኒውዚላንድ ስለሚካሄደው ተከታይ አገራዊ ውይይት የመናገሪያ አጀንዳዎችንና የተሳትፎ ሂደቶችን አስመልክተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።